spool አስራአምስተኛው በአውሮፓ የኢትዮጵያውያን ስፖርትና ባህል ፌስቲቫል ከፊታችን ረቡዕ አንስቶ እስከ ቅዳሜ ድረስ ይከናወናል። ዘንድሮ ጣሊያን መዲና ሮም ከተማ ውስጥ በሚከናወነው ውድድር ከጀርመን የሚካፈሉት ሁለት ቡድኖች ብቻ ናቸው፣ የሽቱት ጋርት ና የፍራንክፉርት ቡድኖች። ሌሎቹ የጀርመን ቡድኖች በውድድሩ የማይሳተፉት ለምንድን ነው? የፌዴሬሽኑ ህዝብ ግንኙነት እንዲሁም በውድድሩ ከማይሳተፉ ቡድኖች መካከል የኢትዮ ኮሎኝ የስፖርትና የባህል ማህበር ሊቀመንበርን አነጋግረናል። አብራችሁን ቆዩ። በአውሮፓ የኢትዮጵያውያን ስፖርትና ባህል ፌስቲቫል በተለያዩ የአውሮፓ ሀገራት የሚኖሩ ኢትዮጵያውያንና የኢትዮጵያ ወዳጆችን በማሰባሰብ ላለፉት 14 ዓመታት ዘልቋል። ዘንድሮ በ15ኛ ዓመቱ ግን ከቅርብ ጊዜ ጀምሮ በአባላቱ ዘንድ የተነሳው ቅራኔ ጡዘቱ ላይ ደርሷል። አምና ሆላንድ ዴናክ ከተማ ላይ ከተሰናዳው ዝግጅት አንስቶም ፌዴሬሽኑ በአባላቱ እሰጥ አገባ ተወጥሮ ተይዟል። ፌዴሬሽኑ የአሰራር መዝረክረክ ይታይበታል ከሚሉ አስተያየቶች አንስቶ በፖለቲካ ተጠልፏል እስከሚሉ ቅሬታዎች ድረስ በተለያዩ መድረኮች ይደመጣሉ። ይህን ቅሬታ ተከትሎም አንዳንድ ቡድኖች በዘንድሮ ውድድር እንደማይሳተፉ ገልጧል። ዘንድሮ ሮም በሚከናወነው ዝግጅት የሚሳተፉ ቡድኖች እነማን ናቸው? በአውሮፓ የኢትዮጵያውያን ስፖርትና ባህል ፌስቲቫል የሕዝብ ግንኙነት ለሆኑት ለአቶ ግርማ ሳሌ ያቀረብንላቸው የመጀመሪያ ጥያቄ ነበር። የሚመጡት ብዬ ከምገልጽልህ የሚቀሩትን ብነግርህ ባጭሩ ጥሩ ይመስለኛል። ምክንያቱ ወደ ሰላሳ አንድ ክለብ ይሳተፋል በሁለተኛ ዲቪዚዮን፣ በአንደኛ ዲቪዚዮን እንደዚሁም ደግሞ ህጻናቶች አሉ። እና የማይሳተፉት ልነግርህ ነው የሚቀለው እና ከማይሳተፉት ከጀርመን ሀገር ብጀምር ልደስ ይለኛል የኑረበርግ ቡድን እና የኮለን ቡድን ናቸው የማይሳተፉት። ሌላው በርሊን ራሱ አይሳተፍም። ከጀርመን ቡድኖች መካከል ሚኒክ ባለፈው አመት ተሳታፊ ያልነበረ እንደሆን በመግለጥ ሙኒክን ባትጨምረው ይሻለኛል ብሏል ህዝብ ግንኙነቱም ቡድኖቹ ለምን ወደ ጣሊያን ሄደው ላለመሳተፍ እንደወሰኑም ለእኛ ግልጽ አይደለም ሲሉ አክሏል። ከጀርመን ቡድኖች መካከል ሽቱትጋርትና ፍራንክፈርት ወደ ሮም ሲያቅኑ ኑርንበርግ፣ በርሊን፣ ሚዩኒክና ኮሎኝ አይሳተፉም። ላለፉት 22 ዓመታት ነዋሪነታቸውን በኮሎኝ ከተማ ያደረጉትና ከአውሮፓ የስፖርትና የባህል ፌስቲቫል መስራቾች አንዱ እንደሆኑ የገለጡት የኢትዮ ኮሎኝ ስፖርትና ባህል ማህበር ሊቀመንበር አቶ ተስፋ ያበበ በዘንድሮ ውድድር የማይሳተፉበትን ምክንያት እንዲህ ይገልጣሉ ዓመት የቀረንበት ትልቁ ምክንያት ፌዴሬሽናችን በአሰራሩ ሁኔታ ስላልተደሰትንም ሳይሆን ጥድት ብሎ ወይም ትራንስፐረንት ሆኖ ስላልታየን ነው። ይህ ማለት ሁለት ሺህ አስራ ስድስት ላይ በሆላንድ ሲዘጋጅ የገንዘብ ኪሳራዎች መጥቶ ነበረ እና ይህ የገንዘብ ኪሳራ ለምን መጣ በማለት ጥያቄው እየሰፋ እየሰፋ መጥቶ መጨረሻ ላይ እንደውም ዝግጅቱ ሮም ተደረገ። ይህም እኛም ትንሽ የቆጨ ምንድን ነው እኛም በዚህ አመቱን ዝግጅት ኮሎይ ለማዘጋጀት አፕሊኬሽን ልከን ነበረ። ለእሱ ምንም መልስ ሳይሰጠን ጭራሽኑ ምንም ተሳትፎ የሌለው ቡድን ላለው ለኢትዮ ኢታሊ ቡድን እንደውም እስከዛ ሁለት ሶስት ዓመት በደንብ ተሳትፎ የማያውቁ ቡድን መሰጠቱ ትናሽ አስገርቦናል። ያም ተርፎ ግን ያ የኛም ጥያቄ ባይሆንም ብዙም ጥያቄያችን እዛ ላይ ባናተኩርም ግን የገንዘቡ ኪሳራ ሆላንድ ላይ የተደረገው በጣም ብዙ ኪሳራ ነው ያደረገው። ያ ደግሞ እኛም ተጠያቂ ነን እንደ ቡድን አባልነት። ይህ ማለት ምንድን ነው ፌዴሬሽኑ ከሰረ ማለት የቡድን አባላቶችን በዛ ላይ ተጠያቂ ነን እና ይሄ ኪሳራ በዚህ መቼም በኢሮፓ ያሉት በመንግስት ሪጊስት የተደረገ ማህበር ማንኛውም ማህበር መጨረሻ ላይ አባላቱም ተጠያቂ ይሆናል የለኪሳራው ማለት ነው እኛ ያንን በመፍራት ብዙ ጥያቄዎች ጠይቀናል ግን መልስ ስላላገኘን ያው የመጨረሻ ሰዓት ላይ ውሳኔ ወስንናል አለመከሳተፍ የአውሮፓው ቡድን በተለያየ ጊዜ የተለያዩ ሀገራት ላይ ውድድሮችን ያካሄድ ነበር ባለፈው ራሱ ፌዴሬሽኑ አዘጋጅቷል ሌሎች በተለይ ጀርመን ውስጥ ያሉ ቡድኖች እንደሚናገሩት ከሆነ ፌዴሬሽኑ በሌላ አካል ተጠልፏል የመንግስት አካል እጁን ዘርግቶበታል የሚባል ነገር አለ ለዚህ ምላሹ ምንድን ነው ፌዴሬሽኑ በመጀመሪያ ደጃ ቅድም ሳልናገር እንትን ይሄንን መድረክ በመስጠት ለአውሮፓ ፌዴሬሽን ስም ምስጋና አቀርባለሁ። ይሄንን ሀቁል እንድነግርህ ከፈለግ መቶ አስር ፐርሰንት እኛ ከማንም አካል እኛ ሊጠቀምብን ወይ ደግሞ እኛ ውስጥ አለ ብዬ በምንም አይነት ልናገርም እችላለሁኝ፣ ምክንያቱም ምንም ነገር የሌለ ነው። እነሱ አሁን አንዳንድ ግለሰቦች በኢህአዴግ ተጠልፋችኋል። እኔ እንደመሰለኝ፣ ቅርታ አርገልኝ፣ ኢህአዴግን እነሱ ትሳችን ውስጥ ሊከቱ ያሰቡ ነው ይመስለኝ፣ ምክንያቱም እኛ በሌለንበት እነሱ ኢህአዴግ አላችሁበት ሊጠለፍ ነው ሊጠልፍ ነው እኮ የሚለውን ቃል የሚያውቀው ጠለፋውን የሚያውቅ ሰው ነው። እኛ እንደዚህ አይነት ነገር አስናውቀውም። ጠለፋ የሚባል ሊከፋፈል ሊገነጠል የሚል ቃላቶች አፋችን ውስጥ የለም። አስራ አምስት ዓመት ስናከብር የኢትዮጵያ ባንዲራ አረንጓዴ፣ ቢጫ ቀይ አድርገን ነው ይታያል። እስቲ እንገሩን። ምናልባት የተለየ ባንዲራ ካዩ እስቲ እንገሩን። አንድ የኢህአዴግ ባለስልጣን መጥቶ መድረክ ሰጠ ነው ሲናገር በምን ተነስተው ዛሬ ኢህአዴግ ነው አለባቸው ተጠልፋቸዋል የሚሉን ፌዴሬሽኑ በሌላ አካል ተጠልፏል ሲሉ በኢሜይል መልእክታቸውን የላኩልን ግለሰቦች ለቃለ መጠይቁ ፈቃደኛ አልሆኑም። ለኢትዮ ኑረንበርግ ቡድን የሚመለከተው አካል ያደረግነው ተደጋጋሚ የስልክ ጥሪም ምላሽ አላገኘም። የኢትዮ ኮሎኝ ቡድን ሊቀመንበር አቶ ተስፋዬ ግልጽ ያልሆነ ያሉትን አሰራር ምንነት እንዲያብራራሉ ያው

ቴክኒካል ያው በስፖርቱ ላይ ያለውን ነገሮች ይምራ እንጂ ዝግጅቱን ኦርጋኒዜሽን የሚያደርገው ብዙ ጊዜ አዘጋጅ ሀገሮች ነበር። ሆላንድ ከሙኒክ ዝግጅት በኋላ ግን ፍራንክፈርት ላይ ስንሄድ ከዛ ጀምሮ ቅድመ ዝግጅት ማድረግ ጀመረ። ይህ ማለት ምንድነው? ራሱ ፌዴሬሽኑ ላዘጋጅ ሲል ብር መሰብሰብም ነበረበት። አንደኛው ቅድመ ዝግጅት እዛ ላይ ኢትዮኮልን ትልቅ አስተዋጽኦ አድርጓል። እንደውም ሀሳብ በመስጠት ስብሰባ ላይ ያሉትን ጥያቄዎች በደንብ በመጠየቅ ተሳትፈናል። በደንብ ማለት ነው እና እንደዛም ሆኖ ሆላንድ እንዲዘጋጅ አድርገን ሲወሰን እኛም አብረው ወስንናል። እንደውም ኢትዮ ኮሎኝ በጣም ፌዴሬሽኑ እንዲያዘጋጅ የገፋፋ ማህበር እንደውም ኢትዮ ኮሎኝ ነው። እና ፌዴሬሽኑ ምክ ማዘጋጀት ሲጀምር ጭራሽኑ ብዙ ጊዜ ትራንስፓረንስ ያልሆኑ ነገሮች እናያለን። ሪፖርቶች አይደረጉም። የዝግጅቱ ሁኔታ ምን ያህል እንደሄደ አይነገረንም። እና ሆላንድ ስንሄድ ዝግጅቱ ሲዘጋጅ ጥሩ ተዘጋጅቷል። የሆላንድ ልጆች፣ የተወሰኑ ልጆች አብረው አክቲቭ ሆነው ሰርተዋል። ግን ኪሳራ መጣ ሲባል፣ እንዴት ኪሳራ ሊመጣ ይችላል? አንደኛው ሰው ከሮብ ጀምሮ የመግቢያ ይከፍል ነበር ወደ ስታዲዮም። ሁለተኛ ሽንት ቤት እንኳን የሚጠቀሙትን ጨምሮ ይከፍል ነበረ ህብረተሰቡ ማለት ነው። እና ያ ሁሉ ሲደረግ አይ እንደ ይሄ እንደውም አዲስ ነገር ነው፣ ከዛሬ አልተደረገም። ፍራንክፈርት ላይ የመግቢያ ተቀብሎ ነበር ፌዴሬሽኑ ግን የሽንት ቤት ክፍያ ድረስ አልገባም ነበረ አሁን ግን የሁሉ ክፍያ ተደርጎ ፌዴሬሽኑ ከስሯል ሲባል ምንድን ላይ ነው የከሰረው የአሰራር ችግር ነው የኦርጋኒዜሽን ችግር ነው የሰው ሀይል የሰው አቅም ችግር ነው ወይ የሚለውን ነገር በደምብ ተንትነን ሳናይ ነው ወደ ጣሊያን የወሰዱ ይህን ደግሞ ለማንኛውም ጤነኛ ለሆነ ሰው ቁጭ ብሎ እንደዚህ አይነቶችን ፈቶ ነው ወደ ሌላ ወደ ሌላ ዝግጅት የሚሄደው የዴናጉ ዝግጅት ላይ እኔም ተሳታፊ ነበርኩ። ውድድሮችን ተከታትያለው። ከዛም ሆነን ለዶቼቬሌ ዘግበናል። አድማጮቻችን የባህላዊ እንቅስቃሴው አጠቃላይ የሆነ ነገር ተመልክቻለው። ለምሳሌ የመግቢያ ክፍያ ነበረ፣ የሽንት ቤት ክፍያም እንደዛ ይደረግ ነበረ። እና አንዳንድ የፌዴሬሽን አባላት ሲናገሩ እንደሰማሁት ከሆነ እንዴት ፌዴሬሽኑ ይህን ሁሉ ተጨማሪ ወጪ አግኝቶ ከሰርኩ ይላል የሚል ጥያቄ ተነስቷል። የከሰረበት ምክንያት ምንድን ነው? በጣም ጥሩ ቆንጆ ጥያቄ ነው። እንደም ሲሆን መጠየቅ በጣም አመሰግናለሁ ሸቬል በራሴና በፌዴሬሽኑ ስም። አንደኛ ሽንት ቤት የሚባለው ሌላ ድርጅት ነበር የያዘው ሽንት ቤቱን እና ሁለት ብር ከሀምሳ ነው ክፈሉ እያለ ሲያስከፍል የመጀመሪያው ቀን የነበረው። ከዛ በኋላ እኛ ተሰባስበን ያን ሁለት ብር ከሀምሳ ምንም አይነት የህዝብ መበዝበዝ የለበትም ብለን ስንጠይቃቸው ምንድን ነው ሰዎች ና ግዙት አሉ። ስንት ግዙት ስና፣ አስራ ሁለት ሺህ ብር አሉ። ሽንት ቤቱ ማለት ነው አስራ ሁለት ሺህ ዩሮ፣ አስራ ሁለት ሺህ ዩሮ ግዙ አለን። ከዛ በኋላ አንድ ቀን እኮ ተሰርቶበታል ብለን ስንላቸው ቀነሱልን። ያንን ብር ማለት ነው ትንሽ እና እኛ ለህዝቡ መልሰን አንዳንድ ሮ እንዲከፍል አደረግ ነው ያው ለሽንት ቤት ማጽጃ መሆነ ስላለበት አ መፀዳት አለበት። የተሰበረ ቀን ቢሆን ሊከፈል ይችላል እና አንዳንድ ሮ አደረግ ነው ለህዝቡ እንዲጠቀም ቀኑን ሙሉ ማለት ነው። አንድ ሮ ከፍለ ቀን ሙሉ ትጠቀማለን እና አንድ ሮ አደረግ ነው። ሌላው መጠጦችን በሚመለከት መጠጡ የእኛ አይደለም። ያ መጠጥ ቃል የተገባልን መቶ ሺ ብር ከተሸጠ ሀያ ሺ ብር ለእኛ ሊሰጡን ከዛ ከወረደ ግን ዘጠኝ ሺ ብር ነው የሚሆነው እና ስንጠይቃቸው ምናሉ እኛ መቶ ሺ አልገባም ገባ ዘጠና ስምንት ሺህ ብር ነው አሉ። ዘጠና ስምንት ሺህ ከገባ የሚሰጠ አስር ሺህ ብር ነው ለዛውም። የአብር አስር ሺህም ቢሆን ሽንት ቤት ተሰብረዋል። እዚህ የተመገባችሁ ምን ምግብ አለ? ለሰራተኛ አልከፋላቸው ብር አለ ብለው ያን ብር አስቀሩ። በአይናችን አላየ ነው ግን እኛ ለህዝቡ ስሜት ብለን ያንን አንድ ይሮ አስገባል ባለን አቅም ማለት ነው። በዛ ነው እና መጠጡ የእኛ ገቢ አለን። አዳራሽም የጭፈራውም አዳራሽ ቢሆን ደግሞ እንደዚሁ ነው። በዚህ ላይ ዘፋኞቹን የወሰነው ዘፋኝ ደናግ ላይ አዳራሽ መኖር ሲገባው ወደ አምስተርዳም ሄደ። በዛን ቀን ደግሞ ግለሰብ አንድ የሆነ ግለሰብ ሀብታ ባይ እሱ አስቴርን አስመጥቶ እዛው ምሽት አዘጋጅቶ እንደገና የተጫዋች ማህበር ምሽት ነበረበት። እንደገና የእኛ ዝግጅት ናበ ስለዚህ ህዝቡ አስቴርን እዛ እያለ እኛ ያመጣውን ዘፋኝ ከርቀቱ አንጻር ስለማየት በጣም አንድ ሺህም አይሞላም የገባው እኛ ጋር ለመጀመሪያ ጊዜ በአስራ አራት አመት ታሪክ ውስጥ እንደዚህ አይነት የቀነሰ ህዝብ ሲገባ እና ይሄም ሲሰራ ይጥሎናል። ይሄ እንግዲህ ግልጽ የሆነ ነገር ነው። ምነግር ይሄ አይደለም የሚሉን ከሆነ ይንገሩን። በአውሮጳ የኢትዮጵያውያን ስፖርትና ባህል ፌስቲቫል ህዝብ ግንኙነት አቶ ግርማ ሳሌም ሆኑ የኢትዮ ኮሎኝ ስፖርትና ባህል ማህበር ሊቀመንበር አቶ ተስፋ ያበበ የፌዴሬሽኑ አባላት ወደፊት በጠረጴዛ ዙሪያ መነጋገር እንደሚገባቸው ተናግሯል ይገኛል። ለ15 ዓመታት የዘለቀው ይህ ፌዴሬሽን ከማንኛውም ፖለቲካና እምነት ነፃ ሆኖ ኢትዮጵያውያን የሚሰባሰቡበት መድረክ ሆኖ እንዲቀጥል የእኛም ምኞታችን ነው። አሁን ደግሞ አድማጮች፣ አጠር ያሉ የስፖርት ክንዋኔዎችን እናሰማችሁ። በአትሌቲክስ እንጀምር። የኢትዮጵያ አትሌቲክስ ፌዴሬሽን ዛሬ ባሰራጨው የኢሜል መግለጫው በ16ኛው የዓለም አትሌቲክስ ሻምፒዮና ዙሪያ ላይ ነገ ጋዜጣዊ መግለጫ እንደሚሰጥ ገልጧል። ለንደን ከተማ ውስጥ የሚከናወነው የዓለም አትሌቲክስ ሻምፒዮና ተሳታፊዎች ማንነት ዛሬ በከፊል እንደሚገለጥ ቀደም ሲል ተነግሮ ነበር። የተጫዋቾች ዝውውር የሞናኮ ተከላካይ ቤንጃሚን ሜንዲ ለማንቸስተር ሲቲ በ52 ሚሊዮን ፓውንድ የዝውውር ክፍያ በመፈጸም የዓለማችን እጅግ ውድ ገንዘብ ተከፋይ ተከላካይ መሆን ችሏል። የ23 ዓመቱ የፈረንሳይ የግራ መስመር ተከላካይ ቤንጃሚን ሜንዲ የዝውውር ክፍለ ጊዜው ከመዘጋቱ በፊት ዘንድሮ ለማንቸስተር ሲቲ ከፈረሙ ተጫዋቾች መካከል አምስተኛ መሆን ችሏል። ማንቸስተር ሲቲ አምስቱ ተጫዋቾችን ለማስፈረም በጥቅሉ 200 ሚሊዮን ፓውንድ አውጥ አስፍቷል። እስካሁን ከተደረጉ የቅርብ ጊዜ የተጫዋቾች ዝውውር መካከል ከፍተኛ ክፍያ የተፈጸመው ለሉካኩ ነው። ማንቸስተር ዩናይትድ ሉካኩን ለማስመጣት 75 ሚሊዮን ፓውንድ መክፈሉ ተዘግቧል። ቸልሲን የተቀላቀለው ሞራታ በ60 ሚሊዮን ፓውንድ ሲከተል የማንቸስተር ሲቲው አዲስ ተከላካይ ሜንዲ በ52 ሚሊዮን ፓውንድ ሶስተኛ ደረጃ ላይ ይገኛል። አድማጮች የስፖርት ጥንቅራችን በዚሁ ይጠናቀቃል። ማንተጋፍቶ ስለሽነኝ፣ አስተያየትና ጥቆማችሁ አይለን። መልካም ጊዜ። ጤና ይስጥልኝ።